ሰሞኑን በኦሮሚያ በድሬዳዋና ሐረሪ ክልሎች በደረሱት ጥቃቶች ሰማንያ ስድስት ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ ትላንት ባሰሙት ንግግር አስታውቀዋል። በከፍተኛ የኃላፊነት ስሜትና በጥበብ ባሉት መንገድ ነገሩን የማርገብ ስራ እየተሰራ መሆኑን የጠቅላይ ሚኒስትሩን ቃል ጠቅሶ የአዲስ አበባ ዘጋቢያችን እስክንድር ባጠናቀረው ዘገባ ጠቅላይ ሚኒስትሩ በንግግራቸው ጠቃሚ ቁም ነገሮችን ማንሳታቸውን የጠቀሱ ምሁራንና የፖለቲካ ሰዎች ሕጋዊ እርምጃ ለመውሰድ ያለውን ዝግጅት አስመልክቶ ግን ገልጽ የሆነ አቅጣጫ አልተቀመጠም ነው ያሉት። በጥቃቶቹ የተገደሉ ሰዎችን ከብሔረሰባዊ ማንነትና ከሃይማኖት አንጻር ለይቶ መቅረቡ ግን ማስተማሪያ ይሆናል በሚለው የሚስማሙ መሆናቸውን ጠቅሞ እስክንድር ተከታዩን ይዟል። ጠቅላይ ሚኒስትር አብይ አህመድ ትናንት ከአራት ኪሎ ቤተ መንግስት ያደረጉት ንግግር በቴሌቪዥን የተላለፈና በርካታ ዜጎች የተከታተሉት ነው። ከጥቅምት አስራ ሁለት ጀምሮ በኦሮሚያና በሀረሪ ክልሎች እንደዚሁም በድሬዳዋ ከተማ ከተከሰተው ሁከት በኋላ የመጀመሪያም ነው ይህ ንግግር። በሁከቱ የሞቱትን ሰዎች ቁጥር በተለያዩ ዘርፎች ከፋፍለው አቅርበዋል። ጠቅላይ ሚኒስትሩ በትናንቱ ንግግራቸው ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ህይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ፣ አራት ሴት ሞተዋል። በብሔር ስንመለከት ሀምሳ የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች ሁለት የስልጤ ብሔር ተወላጆች፣ አንድ የጉራጌ ብሔር ተወላጅ፣ ሁለት የሀዲያ ብሔር ተወላጅ፣ እንዲሁም አንድ የአርጎባና አንድ በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። በእምነት ስንመለከት አርባ ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟች እና ተገዳይን ለይተን ስንመለከት በእርስ በእርስ ግጭት ተቧድነው ሰዎች አደጋ 76 ሲሆን በጸጥታ ኃይሎች ህይወታቸው ያለፈ አስር ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር የማይገለው ፆታ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል። የተፈጠረውን ችግር ለመቅረፍ ኃላፊነት በተሞላበት መንገድ እየተሰራ መሆኑንም ጠቅላይ ሚኒስትሩ አብራርተዋል። በርካታ ጉዳዮች የተነሱበትን ይህንን የጠቅላይ ሚኒስትር አብይ አህመድ ንግግር የተከታተሉ የፖለቲካ ሰዎችና ምሁራን አስተያየት የተለያየ ነው። አጥፊዎችን ለመጠየቅ ተግባራዊ እርምጃ ስለመወሰዱ በግልጽ አልተቀመጠም፣ የሚሉት የኢዜማ ሊቀመንበር አቶ የሸዋስ አሰፋ ናቸው። የመንግስት የዋና ተግባር ሰላም እና መረጋጋት እንዲሰፍን ማድረግ እንደመሆኑ አንጻር መግለጫው የተናገሯቸው ነገሮች ጥሩ ፍሬ ነገሮች ቢኖሯቸው ከሚጠበቀው ተግባር አንጻር ግን የብዙዎቻችንን ቀልቤ ሳበ ነው ለማለት አይቻልም። እንዴት እንዲህ ሲዱ፣ ለምሳሌ አቶ የሸዋስ ለምሳሌ ጠቅላይ ሚኒስትሩም ብለዋል ከእሳቸው ልጥቀስና ማንኛውም የምንወስደው እርምጃ ተጨማሪ ደመፋሰስና የኢትዮጵያን ሕልውና ና አንድነት አደጋ ውስጥ እንዳይከት በከፍተኛ የኃላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ ነው ብለዋል ጠቅላይ ሚኒስትሩ። እናንተ የምትጠብቁት የነበረው ምንድን ነው? በነገራችን ላይ ይሄ ለመጀመሪያ አይደለም፣ አባባሉም የመጀመሪያ አይደለም፣ ድርጊቱም የመጀመሪያ አይደለም። ከዚህ በፊት በአዋሳ በሻሸመኔም በባህር ዳርም በሌሎችም የሀገራችን ክፍሎች በእኛ እምነት የተፈጸሙት አስተማሪ እርምጃ ባለመወሰዱ ነው የሚል ጽኑ እምነት አለ። በአጠቃላይ እኛም መንግስት ደክሟል ምናምን የሚል ግምገማ የለንም። እንዲሁም የሚሆኑ ነገሮች በከፍተኛ እርሳቸው ቻይነት ባሉት በከፍተኛ ንዝህላልነት የተፈጸሙ ናቸው እንጂ ከመንግስት ቁጥጥር ውስጥ እንግዲህ የመንግስት በጣም ብዙ ክፍል ያለ የጸጥታ ኃይል ነው ያለው። ከዚያ ጋር ሊመጣጠል ሊገዳደር የሚችል ኃይል አለ ብለን አናስብም እዚህ ሀገር ላይ። ስለዚህ መንግስትን መቃወም፣ ጠቅላይ ሚኒስትሩን፣ ፕሬዚዳንቷን፣ የፈለገውን የመንግስት አካል መተቼት፣ ስነ ምግባሩ ከፈቀደለት መሳደብም የማንኛውም ዜጋ ያልተከለከለ መብት ሆኖ እናያለን። ከኢትዮጵያ በተቃራኒ መቆም ግን ክልክል ነው፣ አይቻልም። እንዲሁም የሀገር ክደት ነው። እንደዚህ አይነት ከሃይማኖት ጋር የተያያዙ ከብሔር ጋር የተያያዙ ታሪክን እየጠቀሱ ሊያፈርሱ የሚችሉ እንቅስቃሴዎች ሲታዩ ይሄንን ትዕግስት ነው ብሎ ለማለት በጣም እንቸገራለን እኛ እና በጣም የበዛ ትዕግስት ነው ይሄ ደግሞ እንዳሉት ተጨማሪ የማያፋሰስ ሳይሆን እንዲሁም ማናለብኝነትን ያለብኝነትን የሚያመጣና ደም መፋሰስን ሊያስከትል የሚችል ነው። በእኛ ግምገማ ጠቅላይ ሚኒስትሩ በጥቅሉ ጥሩ የሚባል ንግግር ማድረጋቸውን የገለጹት የማህበራዊ ጤና አማካሪና የፖለቲካ ተንታኝ ዶክተር ኤርሲዶ ለንዴቦ በበኩላቸው የሚጎሉ ያሏቸውን ያብራራሉ። የእኔ ቅሬታዎች አንዳንዶቹ ድምዳሜዎች እሳቸው እንግዲህ አስፈጻሚውን የሚመሩ ጠቅላይ ሚኒስትር ናቸው። ስለዚህ ለእኔ እንደዚህ አይነት ጉዳዮች አሁን የተፈጠረው ችግርን የሚመስሉ ከዚህ በፊትም የተከሰቱ የሰዎች በሺህ በሚሊየን መፈናቀል የዜጎች በአስርት በመቶ የሚቆጠር ቁጥር ሰዎች መሞት የገለልተኛ አካል ተቋቁሞ በባለሙያዎች በደንብ ተፈትሾ ተመርምሮ ትልቅ ሰነድ ወጥቶ አጥፊዎች የሚቀጡበት አገሪቷም ትምህርት የምትወስድበት የፍትህ አካሉ ትምህርት የሚወስድበት ዜጎች ትምህርት የሚወስዱበት ነው መሆን ያለበት። ስለዚህ የእኔ ትልቁ ቅሬታ በአስፈጻሚ ሪፖርት በመንግስት ሪፖርት ምናምን እየተዘለለ የሚሄደው ነገር ስህተት ነው ብዬ አስባለሁ። ፓርላማው ነው ለዚህ መጠየቅ ያለበት። ምክንያቱም ህግ ተራ ወንጀልነት በላይ ነው። በዜጎችም ቁጥር ብታየ የተፈጠረው ሙናቴ ደግሞ አሁን ብቻ ተከስቶ እንደገና ላለመከሰቱ እርግጠኛ የማትሆንበት ነው። ስለዚህ ፓርላማው ነበረ እዚህ ጋ ገለልተኛ አጣሪ ኮሚሽን የራሱን እንዲቋቋም አድርጎ እንደዛ አይነት የገለልተኛ ሪፖርት ዜጎች ማወቅ ነበረባቸው። ለምሳሌ ይሄ ባለመሆኑ ጠቅላይ ሚኒስትሩም ትላንት ደገመው። ሚዲያዎችም ጋዜጠኞችም እንደቀል ሁሉም ሰው ግጭት ግጭት ይላል። እውነት ይሄ ግጭት ብቻ ነው ወይ? ነው ለእኔ ጥቃት ነው ነው ምለው፣ ግን ጥቃትና ግጭት አንድ ላይ ይኖራሉ ማለት መጀመሪያ ጥቃት ይኖራል። ከዛ የተጠቁቱ ሰዎች ራሳቸውን ለመከላከል በሚያደርጉት ጥረት ያንን ግጭት ልትለው ትችላለህ፣ በኋላ ማለት ነው። የሁለት አካላትን ግብ ግብ ማለት ነው። ግን በመጀመሪያ አብዛኞቹ ነገሮች የጀመሩት ከጥቃት ብዙ ነገርም ጥቃት እንደሆነ ግልጽ ነው። እና ይሄ በግልጽ በነጭና ጥቁር በደንብ አለመባሉ አንዱ የጠቅላይ ሚኒስትሩ ንግግር ውስጥ ያየሁት ክፍተት ነው ብዬ አስባለሁ። የጠቅላይ ሚኒስትሩ ንግግር ከሞላ ጎደል ጥሩ የሚባል መሆኑን የገለጹት የማህበራዊ ሳይንስ ተመራማሪና የፖለቲካ ተንታኝ የሆኑት ዶክተር ብርሃኑ ሌንጅሶ ናቸው። ጠቅላይ ሚኒስትሩ ተግባራዊ እርምጃ ስለ መውሰዳቸው በግልጽ አላስቀመጡም በሚለው የአንዳንድ ወገኖች አስተያየትም አይስማሙም። የኢትዮጵያ መንግስታት እስካሁን ድረስ የነበሩቱ እርምጃ በመውሰድ የሚታወቁ ጠንካራ ቆራጥ የሚባሉ ተርሞች ኢትዮጵያ ውስጥ በጣም የተለመዱ ናቸው። መሪ ማለት እዚህ ሀገር የኃይል እርምጃ የሚወስድ ማለት ነው ጠንካራ አንዳንዴ እንደውም ክፉ አይነት ነው መሪ ተብሎ የሚሳለው እና የኢትዮጵያ ህዝብም ተመሪውም ህዝብ በሁለት አንዱ ይሄ ቆራጥ የሚለውን መሪ በመደገፍ እንደዚ አይነት ወኔ በማሳየት በመፎከር ነው የሚታወቀው፣ ሌላው ደግሞ በመፍራት ነው እና ከዛ አውዳ ተነስተ ካየ መሪ ማለት ለኢትዮጵያውያን ጠንካራ እርምጃ ለመውሰድ የምዝት ነው። ጠቅላይ ሚኒስትር አብይ ግን ከዛ ትንሽ ለየት ያሉም ይመስለኛል እና ዲሞክራሲ እንገነባለን ከሚለውም አንጻር ብዙ ጊዜ ሀሳብ ላይ ትኩረት ያደርጋሉ። የገጠመውን ችግር ደግሞ በመረዳት ከሱ ተምረን እንደዚ አይነት ችግር እንዳይገጥመን እናርግ የሚል አዝማሚያ የሚያሳዩ ይህ ሰላም ወዳድ የሚባለው አይነት መሪ ለዲሞክራሲ የወገን መሪ ነው የሚባለው። ትላንት ግን የመንግስት ሞኖፖሊ ኦፍ ፓወር እንዳለው አቅምም እንዳለው እርምጃ መውሰድ እንደሚችል የጣሱትን ወደ ሕግ ማቅረብ እንደሚችል ና እንደማድረግ እንዳለበት አይ ቲንክ አስረግጦም የተናገሩበት ጊዜ ይመስለኛል። ና እኔ ያው ከኛ ባህል የመነጨ ጥያቄ ይሆናል እንጂ ትላንት ያደረጉት ንግግር ከሞላ ጎደል የመንግስትን ግልጥ ያለ አቋሚ ያሳየ ይመስለኛል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትናንቱ ንግግራቸው በሁከቱ ምክንያት የሞቱ ሰዎችን ቁጥር በብሔር በሃይማኖትና በጾታ ከፋፍለው አቅርበዋል። የማህበራዊ ጤና አማካሪና የፖለቲካ ተንታኝ ዶክተር ኤርሲዶ ለንዴቦ የሟቾቹ ቁጥር በቀረበበት መንገድ አይስማሙም። እሳቸው በሰጡት ምክንያት አንደኛው ምክንያት ሊሆናል። ለእኔ ግን አስፈልግም ነበር በብሔር እንትኖቹ የማድረግ ማለት ምክንያቱም በመቶ መንገድ ሊተረጎም ስለሚችል ማለት ነው። እንደ አጋጣሚ ሆኖም ደግሞ ያለውን ቁጥር እንቀበለውና እንኳን ብትል የሀምሳ ሰማኒያ ስድስት የኦሮሞ ብሔር ተወላጅ የሆኑ ናቸው የሞቱት የሚለው እንትን በሌላም ሊተረጎም የሚችል ስለሆነ ማለት ነው እኔ አልታየኝም። ደግሞ የሟቾች የብሔረሰብ ፕሮፋይሊንግ እንደዚህ ተደርጎ ስታትስቲክስ የሚቀርብበት ከሆነ የወንጀለኞቹም ቢቀርብ ጥሩ ነበር። ስለዚህ ትርጉሙ ለትርጉም ክፍት የሆነ ለተራ የፖለቲካ ኮንሰምፕሽን ሊውል የሚችል ኢቨን በሌላ በኩል ዞሮ ቁጭትና ግጭትም ሊቀሰቅስ በሚችል ደረጃ የቀረበ ዳታ ስለሆነ አላስፈላጊ ዳታ ነው ባይ ነኝ እኔ። የኢዜማ ሊቀመንበር አቶ የሸዋስ አሰፋ ግን የሟቾቹ ማንነት በብሔር በሃይማኖትና እና በጾታ ተከፋፍሎ መቅረቡ ተገቢ እንደሆነ ያምናሉ። እንግዲህ ግሬድ ይሰጣል ለሰው። እሳቸው ጥሩ ኢትዮጵያዊ ናቸው፣ በሰውነታቸው በኢትዮጵያዊነታቸው ነው የሚታወቁት እና ይሄ ቃል ከእሳቸው አይጠበቅም አንድ ነገር ነው። ለምሳሌ ይህንን አቶ መለስ ቢሉት የሚጠይቅም ሰው አልነበረም። ምክንያቱም አቶ መለስ የሚታወቁት የብሔር ስም በመዘርዘር ነው ኢትዮጵያን እና ኢትዮጵያውያንን በዜግነት ክብራቸው በመጥራት ነው። ይህንን ሁኔታ በተመለከተ ግን እኔ ያነሱበት አግባብ ትክክል ነው ባይነት፣ ምንድነው ያሉት? እዚህ ሀገር ችግር ከተነሳ ማንንም አይምርም የትኛውም ሃይማኖት የትኛውም ብሔረሰብ የትኛውም ጾታ የትኛውም የትምህርት ደረጃ ወይም የማህበረሰብ የእድገት ደረጃ ከጥቃቱ ሊድን አይችልም የሚለውን ለማሳየት ነው ያቀረቡት። ስለዚህ ያንን ደግሞ አሳይተዋል በደንብ እዚህ ሀገር ችግር ተነስቶ የእኔም ቤት አያንኳኳም የሚል ብሔረሰብ ትክክል አይደለም፣ የሚል ሃይማኖት ትክክል አይደለም፣ የሚል የማንኛውም የማህበረሰብ ክፍል ትክክል አይደለም። ይህን ለማስተላለፍ ነው የተጠቀሙበት። በትክክል እንደታየው፣ እውነት ለመናገር ዶክተር አብይ በኢትዮጵያዊ ስሜታቸው እና በኢትዮጵያዊ ጨዋነታቸው እኛም አለም የመሰከርላቸው ሰው ስለሆን በዛኛው አቅጣጫ ባይታይ መልካም ነው። ይህንን ለማሳየት ነው የተጠቀሙት። ይህን ለማሳየት ደግሞ የግድ መናገር ነው ግድ የሚሆንበት ቦታ አለ። የማህበራዊ ሳይንስ ተመራማሪና የፖለቲካ ተንታኝ የሆኑት ዶክተር ብርሃኑ ሌንጂሶም በጠቅላይ ሚኒስትሩ አቀራረብ ይስማማሉ። በእርግጥ ጠቅላይ ሚኒስትሩ ያነሱትን ምክንያት በጋራም ሌላም ምክንያት አለ ብዬ አምናለሁ። እኔ ደግሞ እንደምታየው ያው ችግሩ ከደረሰ ጊዜ ጀምሮ ሁሉም የተጎጂነት እኔነኝ የተጠቃዊ የተጠቂነት ጩኸት ሲያሰማ ነበር። በእርግጥ የኢትዮጵያ ፖለቲካ የተጠቂነት ፖለቲካ የሚያጠቃው ፖለቲካ ነው። በአጠቃላይ የኩርፊያ ፖለቲካ ነው። ሁሉም እኔ ነኝ የተጠቃሁት፣ እኔ ነኝ ያጠቃሁት፣ እኔ ነኝ ጥፋተኛ ሚል እዚህ ሀገር ውስጥ ምናልባት በታሪክም ኖሮ የሚያውቅ አይመስለኝም። ና ሜን በዚህ ችግር የተጎዱ ሰዎች ማንም ቢሆን ከየትኛውም ሃይማኖት፣ ከየትኛውም ብሄር፣ ከየትኛውም ፆታ ቢሆን በጣም አሳዛኝ ነገር ነው እና በሰብአዊነት ለዛ ማዘን እንዳለ ሆኖ የኔ ብሄር ነው የኔ ሃይማኖት ነው እኔ ነኝ የተጠቃሁት የሚለው ግን ትንሽ አይሎ የወጣ ነገር ነበር። ስለዚህ በብሄር፣ በሃይማኖት፣ በጾታ፣ በአካባቢ ማስቀመጡ ያንን ይሄ እኔ ብቻ ነኝ ተጠቂ የሚለውንም ነገር ፎልሲፋይ ያደርጋል። አንደኛ የቪክቲም ሁድ የሚባለው ተጠቂነት አስለቃሽ የፖለቲካ ኃይሎች አስለቃሽ ሆነዋል። እና በዛ ሁኔታ መቅረቡ በእርግጥ አስለቃሾቹ እንደሚሉት የእነሱ ወገን ብቻ እንዳልተጠቃ ከሁሉም ወገን ሁሉም ኢትዮጵያዊ በዚህ መንገድ እንደተጠቃ ጠቅላይ ሚኒስትሩም ደግሞ እንደገለጹት ችግር ሲመጣ ጥቃት ሲመጣ ሰላም ማጣት ሲመጣ ማንም ሊያመልጥ እንደማይችል እና ሁላችንም ተጎጂ የምንሆንበት ሁኔ እንደሚፈጠር በደንብ ያሳየ ስለሆነ ያንንም መጥቀሳቸውን እንደውም እኔ እንደ መግለጫው አንዱ ጠንካራ ጎን ነው ብዬ ነው የማምነው። እስክንድር ጠቅላይ ሚኒስትር አብይ አህመድ ትናንት ባደረጉት ንግግር የተለያዩ ሁኔታዎች እንዳሰዋል፣ የለውጡን አስፈላጊነትም አብራርተዋል። ለውጡ ከቀደሙት የተሻለ ስርዓት እንድንገነባ ካላስቻለን የእኛ ለውጥ ናፋቂነት ምኑ ላይ ነው ሲሉም ጠይቀዋል። የትግላችን አላማስ ምን ነበር ብለዋል ጠቅላይ ሚኒስትሩ በዚሁ የትናንት ንግግራቸው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።